ዛሬ ከዩናይትድ ስቴትስ የንግድ ሚኒስቴር አዲስ አበባ በሚገኘው የአሜሪካ ኤምባሲ ታንያ ኮልን አነጋግረናል። የዩናይትድ ስቴትስ የንግድ ተቋማት በአፍሪካ ያላቸውን የንግድ ተሳትፎ ለማሳደግ ፕሬዚዳንት ኦባማ አራት የንግድ ቢሮዎች እንዲከፈቱ ባዘዙት መሰረት የአዲስ አበባው ቀዳሚ ሆኖ ተከፍቷል ሌሎቹ በታንዛኒያ በሞዛምቢክ ና አንጎላ የተከፈቱ ናቸው በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ የሚሰጡትን አገልግሎቶች ታንያ ኮል እንዲህ ይዘረዝራሉ በንግድና ኢንቨስትመንት መሰማራት የሚፈልጉ የአሜሪካ ኩባንያዎች ከኢትዮጵያ ባለሀብቶች ጋር እንዲሰሩ እናገናኛቸዋለን ሁሉም ሰው የሚረዳውና ደግሞ ተደጋግሞ የሚነገር አንድ ሀቅ በአፍሪካ የንግድ ስራ ለመጀመር ወደዚህ መምጣት ያስፈልጋል። ወኪል ወይንም የኢሜይል አድራሻ አይደለም፣ በአካል እዚህ መገኘትና አጋር መፈለግ ያሻል። የአፍሪካ በአፍሪካ ውስጥ ዩናይትድ ስቴትስ ኩባንያዎች እንዲሳተፉ በኮንግረስ እና የኦባማ አስተዳደር ከፍተኛ ፍላጎት አለ። እንደዚሁም የህግ ለውጦች፣ የፖሊሲ ለውጦችም እየተከናወኑ ይገኛሉ። ይህንን ፍላጎት ለማርካት የተያያዙ የህግና የአሰራር ማሻሻያዎችም አሉ። በአፍሪካ በርካታ የንግድ ስራ ዕድሎች አሉ። ኢትዮጵያ በዓለም በፍጥነት በማደግ ላይ ያለች ሀገር ናት። በአፍሪካም እንዲሁ። ስለዚህ ብዙ የስራ መስኮች አሉ። እነዚህን የስራ መስኮች ለማሻሻል የውጭ ገበያ እገዛ ማዕከሎችን በመቋቋም ላይ ናቸው። የውጭ ገበያ እገዛ ማዕከሎች የንግድ ግንኙነቶች በር ናቸው። They're ስራቸውም ኩባንያዎቹ ለውጭ ገበያ ዝግጁ እንዲሆኑ ማስቻል ነው። ከዚያ ለአፍሪካ ገበያ ያዘጋጇቸዋል። አያይዘውም ለኢትዮጵያ ገበያ ይዘጋጃሉ። ኢትዮጵያ ውስጥ መስራት ከባድ ነው። ችግሩን ከማጉላት አልፈው በስራ መሰማራት የሚፈልጉ ሁሉ እድሉ ሰፊ መሆኑን ይመለከታሉ። በዚያ መቆየት ይገባቸዋል። አስቀድሞ ግን መዘጋጀት ወሳኝ ነው። ይህንን ለማሳካት የተቀረጹ መርሃ ግብሮች በርካታዎች ናቸው። ከነዚህም አንዱ ኢንተርናሽናል ባየርስ ፕሮግራምስ የዓለም አቀፍ ተሳታፊዎች መርሃ ግብር፣ ሜኪንግ ፒፕል ኤክስፖርት ሬዲ ኦን ቦዝ ሳይድስ ኮኔክቲንግ ዘ ፓይፕላይን፣ በሁለቱም በኩል የንግድ ተቋማት ለውጭ ገበያ ዝግጁ እንዲሆኑ ማስቻል ነው ዓላማው። በሁለቱም በኩል ሲሉ ታዲያ የዩናይትድ ስቴትስ የንግድ ወኪል ታንያ ኮል አሜሪካውያን ኩባንያዎችን እንዲሁም ኢትዮጵያውያን አጋሮቻቸውና የኢትዮጵያ የንግድ ተቋማትንም ያካትታል። ከዩናይትድ ስቴትስ የሚመጡት ኩባንያዎች ወሳኝ ከሆኑት መካከል በውጭ ሀገር የሚኖሩ ኢትዮጵያውያን አሜሪካውያን ናቸው፣ በሶስት እጅ አንድ ሶስተኛውን ይሆናል ይላሉ። ወደ 250 አሜሪካውያን ኩባንያዎች ወደ ኢትዮጵያ እኛ ድረስ መጥተዋል። ከዚህ መሃል 35 ከመቶ የሚሆኑት ኢትዮጵያዊ ትውልድ ያላቸው አሜሪካውያን የንግድ ድርጅቶች ናቸው። ብዙዎቹ አነስተኛና መካከለኛ የንግድ ድርጅቶች ናቸው። እነዚህ ኩባንያዎች ማለት ኢትዮ አሜሪካውያኑ የሀገሩን ባህልና አሰራር ስለሚያውቁ ወደ ኤምባሲው በመሄድ አንዳንድ ጥቅል መረጃዎችን ማለትም የአዋጭነትና ሕጋዊ ጥናቶችን የመሳሰሉትን መረጃዎች ሊያገኙ ይችላሉ። በኢትዮጵያና በዩናይትድ ስቴትስ መካከል የሁለትዮሽ ንግድ እንዲስፋፋ ግንኙነቱ ሁለቱንም ማህበረሰቦች ተጠቃሚ እንዲያደርግ የተያዙትን እንቅስቃሴዎች ከጥበቡ አሰፋ እንስማ። ጥበቡ በዩናይትድ ስቴትስ ብሌስድ ኮፊ የተባለ ኩባንያ መስርቶ ይሰራል። እዚህ ያለው የኢትዮጵያ ሕብረተሰብ ገበያው ላይ ይንቀሳቀሳል። ገበያውን ያውቀዋል። ገንዘብም ለማሳተፍ ይችላል። እዚህ ያለው ነጋዴው እዚህ ያለው በኢትዮጵያ ህብረተሰብ ውስጥ ያሉት የንግድ እንቅስቃሴዎች ኢትዮጵያ ካሉት ጋራ ቢተባበሩ ምገቢያው ላይ ስላሉ ማለት ነው። መልሱ የነዚህ እዚህ ያሉት ኢትዮጵያኖች ሌሎችንም ብትመለከተው እንደዛ ነው። የግሪክ አሜሪካኖችን የገበያ እንቅስቃሴ የግሪክን የገበያ እንቅስቃሴ የሚያሳድጉት የግሪክ አሜሪካኖች አሜሪካን ያሉት ያሉት የጣሊያኖቹም ጣሊያኖቹ ናቸው። የሁሉንም ሀገር ስትመለከተው ምክንያቱም ቅርበት አላቸው ለሀገራቸው መነሻ መሆን ያለበት ኢትዮጵያ ያሉት ውስን ነው አቅማቸው እንቅስቃሴያቸውም ውስን ነው። በዚህም መሳተፍ የለባቸውም ግን ሽርክና ቢፈጥሩ፣ በአንድ ላይ ቢሰሩ ገበያውን አጥንተው ምርቱን ለተጠቃሚ ለማድረስ የሚያስፈልገውን ጥናትና እንቅስቃሴና ገንዘብ ቢያፈሱ ለውጡ እዛ ላይ ነው ሊመጣ የሚችለው። ዩናይትድ ስቴትስ ከአፍሪካ ያላትን የንግድና ምጣኔ ሀብት ግንኙነት ለማጠናከር በሰፊው ትፈልጋለች። ኢትዮጵያም እንዲሁ። በተለይ በፍጥነት በማደግ ላይ ያሉ እንደ ኢትዮጵያ ያሉ ሀገሮች ደግሞ የውጭ መዋለንዋይም በመሳብ ላይ ይገኛሉ። ሆኖም ፈተናዎቹ ገና ከጅምሩ በርካታ መሆናቸውን ነው ባለሙያዎች የሚያስረዱት። ከቴክኖሎጂ አንስቶ ማለትም የስልክና ኢንተርኔት አገልግሎት ደካማነት፣ የአሰራር ብቃትና ቅልጥፍና ብዙ ስራዎች የሚያስፈልጋቸው ናቸው። የዩናይትድ ስቴትሷ የንግድ ቢሮ ባለሙያ ታኒያ ኮል ለኢትዮጵያ መንግስት በተደጋጋሚ የሚተላለፈውን መልእክት ሲያብራሩ የአገልግሎት ዘርፉ ከመንግስት ቁጥጥር ነጻ ሆኖ የግል ዘርፍ ተሳትፎ ይኖርበት የሚል መልእክት ነው። Hello Djigga, Hello Goday, Hello Gabri Dahar, Hello Dagabur, Hello Dure Dabe, Hello Shini. Gabina VOA, Gabina Gabina Gabina. What do say next? Gabina VOA, Gabina Gabina Gabina. Yeah, I'm gonna Gabina VOA, no. ስርጭቶቻችንን ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት በአጭር ሞገድ በተለይ ሾርት ዌቭቱ ላይ በ1558 ኪሎ ሄርትስ እንዲሁም በ680 ታገኙናላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንገኛለን።